SBS Radio ከSBS Radio ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ሊጎብኙ። አድማጮቻችን በክፍል አንድ ፕሮግራማችን ከዶክተር ሱራፌል መላኩ በሞናሽ ዩኒቨርሲቲ የመድኃኒት ምርምር ተቋም የጉበት ካንሰር ተመራማሪ እንዲሁም የስነ አመጋገብ ባለሙያ ጋር የሥነ ምግብን ብያኔ፣ የጉበት ካንሰርን በአመጋገባችን እንዴት ማስወገድ እንደምንችል፣ ጤናማ የአመጋገብ ስርዓትን ለሕፃናት እንዴት እናስተምራለን፣ እንዲሁም ከምግብ ጋር በተጨማሪነት የምንወስዳቸው ቫይታሚኖችን በተመለከተ ተወያይተናል። ዛሬም ውይይታችንን እንቀጥላለን። አብራችን ቆዩ። ዶክተር ሱራፌል እንደሚታወቀው በአሁን ሰዓት የዓለማችን ዋነኛው የመወያ ርዕሰ ጉዳይ የኮሮና ቫይረስ ወይም ደግሞ ኮቪድ-19 ነው። ምንም እንኳን ለቫይረሱ ለጊዜው መድኃኒት ያልተገኘለት ቢሆንም ለመከላከያነት ከሚመከሩት መንገዶች አንዱ አመጋገባችን ነው። ለመሆኑ በዘመነ ኮሮና አመጋገባችን እንዴት ሊሆን ይገባል? የተመጣጠነ የአመጋገብ ሁኔታ መከተል በሽታን መከላከል አቅማችንን ያሳድጋል እና ሁሉንም አይነት የምግብ አይነቶች በተመጣጠነ ሁኔታ መመገብ ከሁሉም ከለሮች እና ቬጅተብል እና ፍሩትን የሚያካተተ አመጋገብ ሁኔታ መከተል ይመከራል። ወይ አንድ የምወደው አገላለጽ አለ። የፕሌታችንን እንደ አንድ ሳህናችን፣ የምንመገብበትን ሳህን ብንወስደው፣ እሱን ለአራት ከፍለን አንድ አራተኛውን ሶርስ ኦፍ ካርቦሃይድሬት ወይም ኤነርጂ ኃይል ሰጪ ነገሮችን፣ አንድ አራተኛውን ፕሮቲን፣ ሁለት አራተኛውን ደግሞ ዘን ቬጅተብልስ አድርጎ መመገብ እንደ ዝምድለሽ ሳትመዝኝ ወይም ሳትለኪ ኢዝሊ ለማመጣጠን ይረዳል፣ የሚል አገላለጽ ይሰማውታል። እና ቆንጆ ይመስለኛል፣ እንደዚ አይነት ልምድ ማዳበር። ታዘበሽ ከሆነ ኮሮና ብዙ ጊዜ እያጠቃቸው እስከ ሞት ድረስ እያደረሳቸው ያሉ የማህበረሰባችን ክፍሎች አንደርላይንግ ህዝብ ኢሹ ያለባቸው ሌላ በሽታ የቆዩ ሰዎችን ነው እና እነዚህ አይነቶችን ሌላ ተጨማሪ በሽታዎችን ማስወገድ አንዱ የመከላከያ መንገድ ነው። እራሱ በሽታው ኮሮና ላይገል ይችላል ከሌሎች ነገሮች ጋር ሲጨመር ስለሆነ የሚገለው እና በምግብ በኩል የሚመጡ በሽታዎችን መከላከል እና ለራሳችን ደግሞ ለኢሚኒቲያችን ወይም የመከላከል አቅማችን የሚያሳድጉ ነገሮችን ማዳበር፣ ምግቦችን መመገብ አንዱ የሚመከር ነገር ነው። ለምሳሌ ግሬን ወይም ሲሪያልስ፣ እነዚህ ጥራጥሬዎችን ፕሮሰስ ያልሆኑ ምግቦችን ምግባችን ውስጥ ማካተት፣ የኛው ጤፍ አንዱ በጣም ጥሩ ነው። ከዚህ ውስጥ ሀይ ፋይበር ኮንቴንት ያለው ነው። ጥሩ የሆነ ኳሊቲ አሚኖ አሲድ ኖ ፕሮቲን ሶርስ ነው። ኢነርጂ ሶርስ ነው። አይረን እንደሚታወቀው አለው። ጤፋችን አንዱ ቆንጆ የሚመከር ከጥራጥሬ ች የሚመደብ ነው። ኦፕስ መኪናዋ የሚባል አለ ባርሊ ወይም ገብስ አለ። እንደዚያና ስብ ያልበዛበት ስጋ፣ የዶሮ ስጋ እና የአሳ ስጋ፣ እንቁላል እነዚህ ነገሮች ምግብ ውስጥ ማካተት በጣም ደግሞ ሌላው በተለይ በጾምም ወቅት ሆነ ከጾም ጊዜ ውጪ እነዚህ ሌጊዩምስ ወይም ቢንስ የሚባሉት የጥራጥሬ ክፍሎች ጥሩ የሆነ የፕሮቲን ሶርስ ናቸው። እንደገና እርካሽ የሚሆኑ ናቸው። እንደገና ኢነርጂ ሶርስ ራሱ ናቸው እና ፋይበር ብዙ ጊዜ የምንረሳው ምግቦቻችን ውስጥ የማናገኘው ወይም ኦቨርሎክ የሚደረግ ነገር ፋይበር፣ ለስኳር በሽታ ወይም ለልብ በሽታ ሁሉም ያጋልጡን፣ ከነሱ ሁሉ የሚከላከልን አንድ ጥሩ የኒውትሪሽን ኤሪያ ነው እና እሱንም እናገኝባቸዋለን እነዚህ ሲሪያልስ ኤንድ ሌጊውምስ እነሱን ነገሮች ማካተት። የአካል ብቃት እንቅስቃሴ ለጎልማሶች ሰላሳ ደቂቃ ቢያንስ በቀን ህጻናት ቢያንስ አንድ ሰዓት ተየቀኑ ነው። እንደዚህ አይነት ሪኮመንዴሽን አለ። እነሱ እነሱን ማካተት በሽታ የመከላከል አቅማችን ያሳድግልናል። መጠጦችም ላይ እንደዚሁ ጁስ ከመጠጣት ይልቅ ሩቱን ራሱን መብላት ተጨማሪ አድቫንቴጅ አለው። ምክንያቱም ፋይበሩን አብረ እናገኛለን። በጁስ ስንሰራ ፋይበሩ ጋር አብሮ የምናጣቸው ሚኒራልስ፣ ቫይታሚንስ እና ፋይቶኒትሪንስ የሚባሉ አሉ እነዚህ በሽታ የመከላከል አቅማችንን የሚጨምሩ የኔትሬንት አይነቶች አሉ። እንደዚህ አይነት ነገሮች አሉ። አልኮልን መቀነስ ምግባችንን ስናዘጋጅና አዘገጃጀታችንና ስቶሬጅ ደግሞ እናስቀምጥበት መንገዳችን እነሱ ሁሉ ጥንቃቄ ማድረግ ጥቃቅን ነገሮች ቢመስሉም ጠቅማሉ። ሌላው ይሄ ሳቹሬትድ ፋት የሆኑ የእንስሳት ውጤት የሆኑ ቅፋቶችን መቀነስ እና የተጨማሪ ከምግቦች ላይ የሚጨመሩ ጨው እና ስኳር መቀነስ፣ ብስኩት፣ ኬክ፣ እነዚህ ፓይ፣ ፕሮሰስድ ሚት፣ እነዚህ ነገሮች ውስጥ የሚገኙ ነገሮች ፒዛ፣ ቺፕስ፣ እነዚህ ነገሮች፣ እነዚህ ሁሉ መቀነስ በአጠቃላይ ጤናችን ላይ የሚኖረው ጥቅም ተጨማሪ፣ አሁን ባለውም ወቅታዊ በሽታም መከላከል አቅማችንን ያሳድግልናል። አውስትራሊያ መድብለ ባህል ከሚባሉት ሀገሮች አንዷ ናት። ይህ ማለት ደግሞ የሌሎች ሀገሮችን የአመጋገብና የአኗኗር ሂደት ለማየት እድሉን ይፈጥርልናል። በአውስትራሊያ የምንኖር ነዋሪዎች ምግብን በተመለከተ ከመድብለ ባህል አውስትራሊያ ምንን ልንማር እንችላለን? እውነት ነው። ከሌሎች ባህሎችም በተለይ እንዳልሽው መልቲካልቸራል በሆነ ኮሚኒቲ ውስጥ ስለምንኖር በጣም ጥሩ ጥሩ ያመጋገብ ባህሎች አሉ መጥፎም ጎጂም ደግሞ ያመጋገብ ባህሎች አሉ። እና እነሱን አመጣጥነን አንደኛው እውቀት ነው። ምግብ ቅድም እንደጠቀስኩት ሕይወታችንን ሊቀይር የሚችል ቀላሉ ደግሞ ማድረግ የምንችለው ነገር ስለሆነ ከቁጥጥራችን ውጭ የሆነ ነገር አይደለም። በእጃችን ያለ ነገር ነው። ሕይወታችንን ልናስተካክልበት የምንችለው ነገር ነው። እና ያን እድል ተጠቅመን ከየባህሉ ጥሩ ነገር እየወሰድን ልጆቻችንን ከልጅነታቸው ጀምሮ እያስተማርን ማሳደግ ባህላችንን እያሳወቅን ማሳደግ እና ምግቦችን በምናዘጋጅበት ጊዜ የእኛን ባህላዊ ምግብ ከሌላው ጋር እየቀላቀልን እያፈራረቅን ቅድም ለመጥቀስ እንደሞከርኩት እና አቬላብል ማድረግ ደግሞ ቤት ውስጥ ልጆች ያንን ምግብ ማግኘት አለባቸው። እኛ ስራ ሊበዛብን ይችላል። ለልጆች በብዛት በአይነት አዘጋጅቶ በቴንንሽ እቃ ቀናንሶ ፍሪዘር ውስጥ ሎንግተርም ስቶር ማድረግ እና ያንን ትንንሽ ምግብ ወደተለያየ ጊዜ ዲፍሮስት እያደረጉ እንዲቻል ማድረግ አንዱ ኦፕሽን ነው። ምክንያቱም ያን አክሰሱ አለመኖር ነው አንዱ ልጆችን ወደ ሌላ ወደ ፋስት ፉድ የሚገፋፋቸው። ማብሰል ባህሉንም ማስለመድ አንዱ ጥሩ ነገር ነው ብዬ አምናለሁ እና የኛን ምግቦች ደግሞ ስንሰራ መቀላቀል፣ ለምሳሌ ስጋን ከአትክልት ጋር መቀላቀል መልመድ። ሽሮ ብቻውን የግድ መሰራት የለበትም። ድንች ወጥ ብቻውን መሰራት የለበትም። የተለያዩ በጣም ብዙ አይነት ቬጅተብል አክሰስ አለ። እዚህ ሀገር ጥሩ ኤንቫይሮንመንት ነው፣ እና እንደዛ አመጋገባችን ወይም አበሳሰላችንን የመቀላቀል ልምድ ማዳበር ጥሩ ይመስለኛል እና ከቤት ውስጥ ደግሞ እነዚህ ፋስት ፉድ ሳቹሬትድ ፋት ሶርስ የሆኑ ወይንም አዲሽናል ጨውና ስኳር የበዛባቸው ምግቦች ቤት ውስጥ ወይም ሬድ ሜል የሆኑ ምግቦችን አለማስቀመጥ፣ በተቻለ መጠን መቀነስ፣ ቤት ውስጥ ፍሬሽ ቡክ አድርገው ለማዘጋጀት የሚስፈልጎ ማቴሪያሎችን ማስቀመጥ ወይም ቤት ውስጥ የተዘጋጁ ምግቦችን ብቻ ማስቀመጥ እና በሌለ መጠን ልጆች ቤት ውስጥ ያለውን ነገር ወይም እንዳለ የቤተሰቡ አባል ቤት ውስጥ ያለውን ነገር የመመገብ ባህሉ እያዳበረ ይሄዳል። ሌላው እነዚህ ፋስትፉዶችን በተመለከተ ለልጅ የምላት ነገር አለ ኦንሊ ሰምታይምስ ምላት ነገር አለና አንዳንዴ የቱዳይ ሰምታይምስ ትለኛለች። እንደዛ ማድረግ ሙሉ በሙሉ መከልከልም የበለጠ ጉጉት ነው የሚያሳድረው ና አንዳንዴ በወላጅ ባለበት ማለት ነው ለልጆች እንደዛ አይነት ነገር ማስለመድ ጉጉት እንዳያደርጓቸው ምንም የተለየ ነገር እንዳልሆነ እነዚህ አይነት ነገሮችን ደግሞ ቤት ውስጥ ሬፕሊኬት አድርጎ ቤት መስራት እንደሚቻል ማሳየት ከዚህ ከሆነ ይሄ በጣም ኢነርጂ ዴንስ የሆኑ ኒውትሪየንት ጥሩ የሆኑ ምግቦችን ሄደው ከመግዛት ቤት ውስጥ በጥሩ ዳቦ በኳሊቲ ፕሮቲን ወይም ስጋ ቬጅተብሉ ጨምሮ ጥሩ አድርጎ መስራት ስለሚቻል እንደዚህ አይነት ቤት ውስጥ ኩክ የማድረግ ባህል ኢኮኖሚካሊ ጥሩ ነው፣ ኒትሪሽን ቫሊዩም ጥሩ ነው። በጣም ብዙ ጥቅም አለው። ፋሚሊ ቦንድ እያጠነክራል እስኪልም ነው። ኩክ ማድረግ አርትም ነው። ብዙ አይነት ቫሊዩ ነው ያለው እና እንደዚህ አይነት ነገሮችን ማዳበር የጤፍም የኛን የባህላዊ አመጋገባችንን እንጀራን ምን ያህል ጠቃሚ እንደሆነም ማወቅ ለልጆች መንገር ጥሩ ነው በጣም አሁን ሱፐር ፉድ ከሚባሉት አንዱ ነው። እንደሚታወቀው ና ብዙ ነገሮችን ማግኘት እንችላለን። ሌላው በዚህ በአመጋገብ ስርዓታችን ውስጥ ጤናማ አይደሉም ከሚባሉት የምግቦች መካከል የሚመደቡት በተለይ ደግሞ በፋብሪካ ሂደት ውስጥ አልፈው የሚመጡት ምግቦች ናቸው፣ ወይም ደግሞ የፕሮሰስድ ፉድ የሚባሉት ማለት ነው። እነዚህ የምግብ አይነቶች በጤና ላይ የሚያስከትሉት ጉዳት ምንድን ነው? ጥሩ ኳሊቲ ያለው ካርቦሃይድሬት ምግብ ፋይበር ያለው ካርቦሃይድሬት ምግብ ስሎውሊ ነው የሚፈጨው እና ቶሎ ወደ ደም ስራችን አይገባም። ብዙ ሹገር ወደ ደማችን በገባ ቁጥር የኢንሱሊን ሬዚስተንስ የሚባለውን ያስከትላል። ያ ማለት ዲያቤትስ፣ ለኢንሱሊን ሪስፖንድ አለማድረግ ማለት ነው እና ዲያቤትስ ያስከትለው ታይፕ ቱ ዲያቤትስ እሱ ነው። ከዛ በኋላ ሰውነታችን የሚያመንጨው ኢንሱሊን ስለማይሰራ ኢንሱሊን ኢንጀክት እየተደረገ ነው የምንኖረው ማለት ነው። እንደዚ አይነት ነገሮችን ያስከትላል። እና ሀይ ፋይበር የሆነው አንዱ ጥሩ የፋይበር ሶርስ ጤፍ ነው። ፕሮሰስ የሆኑ ምግቦችን የምናርቅበት አንዱ ምክንያት እሱ ነው። ለስፖርተኞች የሚያስፈልግበት ጊዜ ይኖራል። ሀይ ፐርፎርማንስ ስፖርት ለሚሰሩ ኢሚዲየትሊ ወደ ስፖርት ወይም ወደ ኮምፒቲሽን ሊገቡ ሲሉ ሀይ ግላይሴሚክ ኢንዴክስ ያላቸው ምግቦች ተመግበው ሊገቡ ይችላሉ። ፐርፎርማንሳቸው ቶሎ ወደ ደማቸው ገብቶ ኢነርጂ እንዲያገኙ ማለት ነው። ዴይ ቱ ደይ አክቲቪቲ ግን ዊዶን ኒድ። በአጠቃላይ ጤናማ ህይወትን ለመምራትና በምግብ ብቻ በሽታን ለመከላከል የሚጠቅሙን ዋና ዋና የምግብ አይነቶች የትኞቹ ናቸው? በሽታ የመከላከል አቅማችን የሚያሳድጉ ምግቦች የተለመዱት እነ ቫይታሚን ሲ ሶርስ የሆኑት ሲትረስ ፍሩትስ የሚባሉት ኦሬንጅ፣ ሌመን፣ ኪዊ አሉ። ሌሎቹ ደግሞ ብሬድ ፔፐር፣ ካፕሲካም፣ ብሮክሊ ነጭ ሽንኩርት ነጭ ሽንኩርት የታወቀ ነው። በጣም ብዙ አይነት ጥቅም ያለው ነው። ዝንጅብል፣ ስፒኒጅ እሱም በጣም ኔትሪሽስ የሆነ ሳላድ ውስጥ የምንጨምረው ቅጠል ነው። አልመንድም ከልብ ጤና ጋር ሁሉ ተያይዞ በአጠቃላይ ነትስ የሚባሉት እነዚህ ናዎች ሎኒ አይነት ለውዝ የሚባላት አልመንድ ጨምሮ እነሱ ለልብ ጤናም ጠቃሚ እንደሆኑ ምርምሮች ያሳያሉ። እነዚህ እነዚህ ምግቦች የመከላከል አቅማችን ያሳድጋሉ፣ የሚሉ ምርምሮች ያሳያሉ። የሚጠጣ ያው ሴትረሶቹን በእጅስ መልኩ እነሱም አሉ ወይም እንዳለፉትን መመገብ የተሻለ የተበለጠ ይመከራል። በዋናነት ግን በቂ የሆነ ውሃ መጠጣት ነው አንዱ በሽታን ለመከላከል ከሚጠቅሙ ነገሮች አንዱ የመከላከል አቅማችን ከሚያሳድጉት። ብዙ ጊዜ ይዘነጋል። ኮንስቲፔሽን ያጋጥማል። ውሃና ትኩስ ነገሮችን በመጠቀም እነዚህ ግንድ ሽንኩርት ከዝንጅብል ጋር ሚክስ እያደረጉ ኩስ ነገሮችን ሻይ መጠጣት ጥቅም እንዳለው ነው የሚያሳዩት ምርምር ውጤት። በአጠቃላይ ስነ አመጋገባችን አካላችንን፣ ጤናችንን፣ አይምሯችንን ይዞ የሚሄድ ሳይንስ እንደሆነ ነው የገለጹልን። በቤት ውስጥም በአብዛኛው አብስሎ መብላት እንደሚመከር ነው የነገሩን። በተለይ በውጭ ሀገር የምንኖር የህብረተሰብ ክፍሎች የማብሰል ስራ በአንድ ጾታ ብቻ የሚወሰን እንዳልሆነ ነው የምናውቀውና ና እርስዎ የዚህ ሁሉ ባለሙያ ነዎች። የምግብ አይነቶችን ያውቃሉ ከነ ሳይንሳቸው ና አበሳሰሉንስ ያውቃሉ ወይ? ጥሩ ጥያቄ ነው። አዎ እሞክራለሁ። በተለይ እንዳልሽው ይህ ሀገር ከመጣሁ በኋላ ማብሰል ጀምሬያለሁ። ብዙ ጊዜ የምመርጠው ቶሎ አብስሎ ቶሎ የሚወጡ ኦቨር ኩክ ማድረግ አልወድም። ምግብን ቬጅቴብሎችን ቀላቅሎ ቶሎ ጠባብሱ ማውጣት የሚጠባበሱ ነገሮች አለ አይደለም። ትንሽ ጨውና ዘይ እንደዛ አይነት ማበሳሰሎችን እወዳለሁ። እና መቀላቀል ሽሮም ከሆነ ቬጅቴብሉንም መሽሩሙ እንደዚ አይነት ነገሮች ጫማምሮ መስራት የሚወዳቸው ለሁም ረጅም ጊዜ የሚወስዱ አበሳሰሎች ሞካክር ያለው ግን ጥሩ ነኝ ለማለት ይገርደኛል። ዶክተር ሱራፌል መላኩ በሙናሽ ዩኒቨርሲቲ የመድኃኒት ምርምር ተቋም የጉበት ካንሰር ተመራማሪ፣ እንዲሁም የስነ አመጋገብ ባለሙያ ስለነበረን ቆይታ እናመሰግናለን። ለኤስቢኤስ ራዲዮ ማርታ ጽጋው ከሜልበርን